አዳሙ ዋለልኝ በሳንዲጎ ሲቲ ኮሌጅ የእንግሊዝኛ ፕሮፌሰር በቅርቡ በሆርን ኦፍ አፍሪካን ኢንሳይት ላይ የአባይ ወንዝን አስመልክቶ አንድ መጣጠፍ ለእትመት አቅርበዋል። በዛ መጣጠፉ ላይም አንዱ ካነሱት ውስጥ በተለይም በብዙ ኢትዮጵያውያን ዘንድ የማይታወቀው ጉዳይ ቢኖር እንግሊዝ በወቅቱ በ1925 ዓ ም እንደ አውሮፓውያን አቆጣጠር ዳንግላ ላይ ቆንስላ ጽፈት ቤት ከፍታ ነበር። ይህ የሆነው ለምንድን ነው? ዳንግላስ የት ነው የምትገኘው? ዳንግላ ምርጫ ከምን የተነሳ ነው? አዎ እንግዲህ ኮርኔል ቺዝማን የሚባለው ሰውዬ ወታደር ነው። በቆንስላት እዚህ ያስቀመጡት ለምንድን ነው? ዳንግላ ማለት ጎጃም ክፍለ ሀገር ውስጥ ወደ ሰሜን ምዕራብ ባህርዳር አጠገብ የምትጠጋነች እና ከሷ ልፍ ብሎ ደግሞ የግልግላ አባይ የሚባለው ፒኮሎ አባይ የሚሉት አለ እና ትንሽ ወረድ ሲል ሰከላ በእንጀባራ በኩል ሄዶ ሰከላ ሲሄድ ግሽ ግሽ የሚባለው ቦታ የአባይ የሚፈልቅበት ቦታ ነው። ያ ግልገላ አባይ የሚባለው ግ ትንሽ ወረድ ብላ ባህር ዳር ላይ ከጣና ጋር ከተቀላቀለች በኋላ ከዚያ ትወጣለች እና እነዚህ ሰዎች ሰው የዚ የመደቡት ያለ ምክንያት አይደለም። ምክንያቱም እንግሊዝ ሱዳን እና የግብፅ አስተዳዳሪ ስለነበር በዛን ሰዓት እና እነዚህ ደግሞ በጣም መድረ በዳዎች ስለሆኑ ውሃ አጥጋቢ በሆነ እና በማያቋርጥ ሁኔታ ማግኘት አለማግኘት ነው የማረጋገጥ ኃላፊነት ስለነበራት ኢትዮጵያ ላይ በጣም አተኮር ነበረባት እና እንዲሁም በትራይፓርት ላይ ትሪቲ የሚባል ነገር ተፈራርመ ነበር። ይኸውም እንግሊዝ፣ ፈረንሳይ እና ጣሊያን እና ምንድን ነው እያንዳንዳቸው የሲሮስ ኢንፍሉዌንስ ምንድን ነገር የጥቅም አካባቢ ማንም የማይደርስበት እና ለእንግሊዝ የተሰጠው ድርሻ ምንድን ነበር? አባይ እና ጣሊያ ያለበት አካባቢ ምክንያቱም ይሄ ውሃ በማያቋርጥ ሁኔታ ጥቅም ጊዛቶቿ እንዲደርስ ትፈልግ ነበር። በዛ ረገድ ነው እንግዲህ የተቀመጠ ሰውዬ በርግጥ በጽሁፎም ላይ አሁንም እንዳነሱት ሜጀር ቺዝማን ለስድስት ዓመታት ያክል በአካባቢው ቆይተዋል። እንደዚሁ ዝም ብሎም ብቻ ጊዜውን አላሳለፈም። አንድ መጽሐፍ ጽፏል። ሌክታናን ብሉ ናይል አን አቢሲኒያን ኮስት የሚል ያ መጽሐፍ ምን አይነት ዋጋ ነበረው? በተለይም ለእንግሊዝ ከፖሊሲ ቀረፃም አኳያ ወይም ደግሞ ከታሪካዊ ይዘቱ አኳያ እንግሊዝ ከ ሱዳንና ከግብፅ ጋራ የአስራ ዘጠኝ መቶ ሀያ ዘጠኝ እንትን ትሪቲ ይሄ ወሳኝ የሆነ ህግ አሰፈረችበት ሰዓት መጽሐፉ አልታተመው ነበር። የታተመው እሱ በአስራ ዘጠኝ ሰላሳ ስድስት ነው። ግን እሱ ይሄንን የጀመረው አስራ ዘጠኝ መቶ ሀያ አምስት ስለነበር መረጃውን ለነሱ ያቀበላቸው እንደነበር እኔ አልጠራጠረም እንጂ ህትመቱን ተከትሎ አይደለም እንግዲህ ህግ የወጣው። እንደነሱ ነሱ ከፍተኛ አስተዋጽኦ እንደሚያደርግላቸው ምንም አልጠራጠርም። ከዛ በፊት ወደ አስራ ዘጠኝ መቶ ስድስት አመተ ምህረት የአጤ ምንልክን መንግስት አስፈቅዶ የእንግሊዝ አንድ ተመራማሪ የጣናን ልክ ምናምን ሊፈትሽ መጥቶ እንደነበር አስታውሳለ። ተረሳኝ አሁን መጽሐፎቱ እጂ መጽሐፉ ቤቴ አይኖር አይቀርም። ከዛ አስከትሎ ይህ ሰው ሰውዬ እንግዲህ የተመደበበት ያለ ምክንያት አይደለም። ምክንያቱም የውሃው መንጫ የኢትዮጵያ የውሃ ማማ እየተባለች ምትባለው ደምንነው እንደዚህ አይነት ሰፊ የተንጣለለ ባህር ያለባት አካባቢ ሀይቅ ያለባት አካባቢ፣ በዛ ላይ ደግሞ በጣም ቀዝቃዛ በመሆኑ በትነት ምናምን የማይጠፋበት አካባቢ ስለሆነ የእንግሊዝ ተልእኮ ምንድነው ማናቸው አይነት ግድብ ተሰርቶ ውሃ እንዳይቋረጥ እና ጭላጭል ውሃ እንዳይተርፋቸው ያንን ለማረጋገጥ ነው። እንግዲህ እንግዲህ ሽለኮለኮ የነበረው ሰውዬ እንግዲህ ያደረገው ጥናት እነሱ በጣም በጣም ጠቃሚ ነው። ምክንያቱም የትኛው ገባር ወንበር ወንዝ ሊዘጋ ይችላል፣ እኛው ከፍተኛ ጫና ያመጣብናል። ካስፈለገ ደግሞ በምን መንገድ ነው እዚህ የምንደርሰው? አንድ ነገር ካቀረበ ሆነ አስተሳሰብ ምንድን ነው። አሁን በዚህ በአርማጭሆ በኩል ወርዶ ባህሩ ዝቅ ብሎ ወርዶ በምን ያክል መንገድ ወደ ገላባትን መድረስ እንደሚያስፈልግ ያን ሁሉ ነገር ግን ምንድን ነው። ምክንያቱም ወራሪዎች ከሱዳን ሲመጡ ደርቡሾች ምናምን በዛ በኩል ነበር የሚመጡ ያን ሁሉ ነገር እንግዲህ ያን ሁሉ መረጃ በደንብ አድርጎ ያቀርባቸዋል። ይሄ መሰለኝ አለ አስተዋጽኦ ከኢትዮጵያ አኳያ። ስለ ዳንግላ አካባቢ ቆያቸው መልካም ጥናቶች አሉ። ስለ ዳንግላ ፐርሴ ብዙም ይሄን ያክል የተጠቀመ ነገር ያሰፈረ አይመስለኝም እንጂ ስለ ጎጃም አካባቢ ስለ ውሃው አካባቢ ያቀረባቸው ጥናቶች በጣም በጣም ያስገርሙ ናቸው። ምክንያቱም እያንዳንዳቸው ወንዝ እኔ ራሴም አንዳንዶችም በግሌ ማወቃቸው ሁሉ በደንብ ስነ ስርዓት አስረድቶ ለምሳሌ አንድ ከገረመኝ ነገር በዚህ በድሮ አጼ ፋሲል አሰሩት በሚባለው ድልድይ አማካይነት ከጎጃም ወደ በጌ ምድር በሄድበት ጊዜ ሲተላለፉ ልክ እንደ ፓስፖርት የመለዋወጥ ያክል ነገር። ምክንያቱም በዚያ በኩል ደጃ ሳሉ በዚህ በኩል ራሳ ሳይላ ሳሉ ፈቃድ ካልተገኘ መተላለፍ አይቻልም። ከዚህም በላይ ደግሞ እንዳይተያዩ ሸማ ተጋርዶላቸው ነው የሚተላለፈው፣ ይላል ሰውዬው። ከየት የመጣ ባህል እንደሆነ አላውቅም፣ አላውቀው ለኔ እንግዲህ የሆነ ተገለፈ። በጣም የሚያስደንቅ ነገር። ከዛ በተረፈ የመጀመሪያው አውቶሞቢል ወደ ደብረ ማርቆስ ለመግባት ራስ ሀይሉ አንድ መኪና ከአዲስ አበባ በበቅሎች መምራስ ጭኖ አምጥቶ ነበር አሉ። ይህም ለሶስት ቦታ ቆርጠው ከምጥ በኋላ ከዛ እንደገና መልሰው አስገጠማት ደብረ ማርቆስ። ምክንያቱም በዛ ሰዓት ድልድይ አልነበረም። አሁን ደግሞ የተሰራበት አካባቢ ሸፈር ተክለ ይባል ስሙ አለ ከገጀር ወረድ ብሎ እሱ እሱን አንድ ካቀረበው ነገር አሁን እሱ በደንብ አድጎ ያመለክት ነበር። ይሄ በጣም ጥሩ ልዩ የሚያመች ቦታ ነው እያለ ብዙ የተለያዩ ለግድብነት የሚያስ ያመቹ ቦታዎችን በጣም ያመለክት ነበር። እውነቱን ለመናገር እና ተከታተለው ስራ ላ ለዋለው ሰው ብዙ ያደረገ ይመስለኛል። ሌላ በተረፈ የራስ ሀይልን የቤተ ከመንግስት ስነ ድግስ አደጋገፋቸውን በየአመቱ እንዴት ሰው ተፈቅዶነት ሳሩን ያጣቅለው እንደነበረ የመሳሰሉ ነገሮች ብዙ ነገሮች ያቀርባል። በእውነቱ ለእንግሊዝ መንግስት ጠቃሚ ቢሆንም ለእኛ ቢሆን ሊጠቅመን የሚችል መጽሐፍ ነው። እዛ ላይ ደግሞ እንደሌሎች የፈረንጅ አጻጻፎች በጣም የርቀትና የጥንቁል የማያተ አይነት ነገር የለበት ትንሽ አንዳንድ ጊዜ አልፎ አልፎ ይሄ በጣም ቆንጆ የሆነ ቤት አሰራር ነው። ለምሳሌ ጣና ሀይቅ ደሴቶች ያሉት አካባቢ ይሄንና አንድ ደስ የሚል ነገር ሲያይ ይሄ በአውሮፓን የተሰራ መሆን አለበት የሚል ነገር የዛ ዛ ያለው እንጂ ሌሎች ያደርጉት የኢትዮጵያን ባህል ማንቋሸሽ፣ ቤተክርስቲያኑን ኦርቶዶክስ ቤተክርስቲያን ማንቋሸሽ እንደዚ ነገር አይታይበትም። ሰራተኞቹንም አዳጆችንም በስነስርዓት የሚይዝ ሰው ነበር። ጥሩ ነው። እውነቱን ለመናገር አንዱ የጽሑፎ ርዕስ የሆነው በተለይም ሁለት የአረብ ሀገራት ሰባት የአፍሪካ ሀገራትን ተቃርኖ በአባይ ጉዳይ ላይ መቆም ነው። ይህ ምን ማለት ነው? ይህ እኮ በጣም የሚያስደንቅ ነገር ነው። አሁን አንድ ሰው አንድ ነገር ስላፈራ እሱ መጠቀሚያ ሊሆን ይገባዋል እንጂ መፈረጃውና መደብደቢያው መሆን አይገባው። ኢትዮጵያ እግዚአብሔር እንግዲህ ብሎላት የውሃ ሀብት ሰጣት፣ ጣና ሀይቅን ሰጣት ከእዛ አባይን ሰጣት። ግን አባይ ወንዝ ለኢትዮጵያ በጣም በጣም ምንም የሚጠቅማት ነገር የለም። የዛሬ ወደ ሰላሳ ዓመት ገደማ እኔ ግብፅ ሀገር ለጉብኝት ሄጄ ነበር እና እዛ ሄጄ ናይል ሂልተን የሚባል አለ። እዛ ማረፍ አለበት መሰለኝ እና ባለቤት አረፍልና እስከ መስኮታችን ውጭ አባይ ተንጣሉ ያልፋል። በጣም የሚያስደስት አይነት እንትን ትይንት ነበር የሚታየው እኔ ግን ሆዴ የሚያመመኝ ምክንያቱም ይህ አቃጣሪ ወንዝ እዚህ መጥቶ ያዙ ይልቀቁ ይችላል። እዚህ ኢትዮጵያ ግን ምንም አድርጎላት አያውቅም። ያላትን ሀብት እየጠራረገ መውሰድ ነው እንጂ ምንም ያደረግላት ነገር የለም። እና እንግዲህ ለዘመናት ለስንት መቶ ዓመታት፣ ለስንት ሺህ ዓመታት ይሄ ወንዝ የኢትዮጵያን ሀብት የኢትዮጵያን አፈር እየጠረገ ወርቁንም አፈሩንም ሁሉ ነገር ጥርግርግ እያደረገ ይወስዳል እንጂ ለእኛ የሚያደርግልን ነገር አልነበረም። እና እነዚህ ሰዎች እግዚአብሔር ስጣችሁ ብለውኛ በመስገብ ሲገባቸው በእኛ ላይ ፈላጭ ቆራጭ ሆነው ሁለት የአረብ ሀገሮች እንግዲህ ኡጋንዳን፣ ኢትዮጵያን፣ ኬንያን፣ ታንዛኒያን፣ ብሩንዲን፣ ሩዋንዳን እና ኮንጎን እነዚህ ሁሉ አካቶ ለአባይ ወንዝ አስተዋጽኦ የሚያደርጉ ሀገሮች ናቸው ለእነሱ ምንም የተረፋቸው ነገር የለም። እና በአስራ ዘጠኝ መቶ ሀያ ዘጠኝ ዓመተ ምህረት እና በአስራ ዘጠኝ መቶ ሀምሳ ዘጠኝ ዓመተ ምህረት የተፈረሙት ውሎች ኢትዮጵያን እና እነ ሰባቱን ሀገሮች የሚያካትት አልነበረም። ማንም የቀን የለም ይበጃቸውን ላይ አይበጃቸውን ያለን የለም። ምንድን ነው ያደረጉት? አባይ ተፋሰስ አካባቢ ከሱዳን በላይ ባለው አካባቢ ምንም አይነት የሆነ ግድብ መስራት አይፈቀድለትም የሚል እንትን ቀጭን ትዕዛዝ ነበር ያስፈረሙት። ራሳቸው የፈጸሙት እንትን ነው። ማንንም ያማከሩት ነገር የለም እና ማን አለብዬ በሚል አለ ነገር ነው እና እነዚህ ሰዎች አሁንም አምባገነነቱን ሰውትም ሊፈልጉ በአሜሪካ አስፈራራዊነት ሲፈልጉ በአውሮፓ ህብረት አስተባባሪ ሰሪነት ሲፈልጉ ደግሞ የተባበሩት መንግስታትን በማብጣት ይህንን የያዙትን የሞኖፖሊ መብት ለማስቀጠል ይፈልጋሉ። እና የኢትዮጵያ እና የሌሎቹ አፍሪካ ሀገር መሪዎች ደግሞ የብሉት መደረ መካፈል አለብን። ይህን ነገር እኛ በቂ እናቶቻችን እያለቁ፣ ምክንያቱም አገሮ እየተቆረጠ መሬቱ ለድርቅ እየተጋለጠ ስንት ሀገር ድረስ እየተሄደ ውሃ እየመጣ እኛ እንደዛ እያለን እናንተ እየተንጣለ እንትን ከዛ አልፎ ተርፎ ደግሞ እዛም ለሌሎች ሀገሮች ሁሉ እስከ መሽት ድረስ ምናምን። ይሄ አግባብ አይደለም እና ለሁላችንም እኩል እና ፍትሀዊ በሆነ መንገድ እንካፈለው የሚለውን በሚያቀርቡበት ጊዜ እነዚህ ሰዎች በጭራሽ አንሰማም፣ ስንፈልግ እንደበድባችኋለን፣ መታችኋለን። ሰው የግብፅ ወሬ የተናገረው አንዷ ጠብታ እኳ የግብፅ ውሃ ብትነካ እኛ ልካቸውን እናስገባቸዋለን የሚል ነገር ነው። እዛቻ እዛ እና ይሄ አንደኛ ነገር ክብረ መክር ጊዜ ነው። ሁለተኛ ነገር ፍትሃዊ አይደለም። የተገላ ቤቶች ነው ነው ተለማምጦ መኖር ያለባቸው ሁለቱ ሀገሮች የሆኑ ተለማማጭ ስ የሆኑ ቅድም የጠቀስኳቸው የአፍሪካ ሀገሮች እነሱን መለማመጥና በእነሱ ሰበብ የመጣውን የአሜሪካን ጫና የአውሮፓ ህብረትን ጫና ምናምን ለማስታገስ ስንት አይነት እንትን ሸበ ጉድስ ይደረግ ነበር። ይሄ ነው እንግዲህ ጽሁፎ ውስጥ አንዱም በተለይም እንግሊዝ የቪየና ኮንቬንሽን ቃል ኪዳን ውል ህግን እንደጣሰች በተለይ በአንቀጽ ሰላሳ አራትን አንስተዋል። ያ ምን ማለት ነው? በምን መልኩ ነው እንግሊዝ ያንን አንቀጽ ለመጣስ የበቃችው? ከምን አኳያ ነው? ያ እንግዲህ ምንድነው የሚለው ውል የሚባል ነገር ካለ አንድ ባለ ጉዳይ የሆነ አገር ያውል በሚደረደርበት ጊዜ ያውል ሰዎች በሚነጋገሩበት ጊዜ በተሳታፊነት ቀርቦ ከዛ መስማማት አለመስማማቱን በጽሁፍ እስካላቀረበ ድረስ ያ ህግ በዛ ሀገር ላይ ተፈጻሚ ደግ ሊኖረው አይችልም የሚል አይነት መንፈስ ነው ያለው እና መሆንም ያለበት ነው። ምክንያቱም አንድ ሰው ባልሰማው ባላየው ነገር ውሳኔ ተወስኖበት እሱ በሌለበት በተወሰነ ውሳኔ አሳሪ እና ጠፍ ጠፍር በሚዘወትር ህግ በሚጣልበት ጊዜ አግባብ አይሆንም እና ያንን አይነት አስመልክቶ ነው እንግዲህ ዜና ንንሽነት ትንንሽ የሚለው ነገር የሰፈረው ያን መንፈሳቸው በጽሁፍ መስማማቱን እስካልገለጸ ድረስ እንግዲህ በአስራ ዘጠኝ መቶ ሀያ ዘጠኝ እና በአስራ ዘጠኝ መቶ ሀምሳ ዘጠኝ እርግጥ እንግዲህ ሌሎቹ ያላቸው ሀገራት የእንግሊዝ ቅኝ አገሮች ስለነበሩ ምናልባት በነሱ ስም ተከራክሮላቸዋል ሊል ይችላል እንግዲህ እንግሊዝ። ነገር ኢትዮጵያ ግን የእንግሊዝ ግዛት አልነበረችም። በድርድሩ ምንም የተነገራት ነገር የለም። እሷን ያማከራት የለም። እና ባልስማችሁ፣ ባላየችው ነገር ተገዳጅነት ምናምን ስትቀርብ አግባር አይሆንም። ይሄ ነው እንግዲህ ሁለቱ አንቀጾች እንትን ጥቅስ የመጣበት ምክንያት። ምክንያቱም አንድ ሰው በእንትን ታዛዥ እንዲሆን ከተፈለገ ለዛ እሱ ሰምቶበት መክሮበት ዘክሮበት ከተነጋገረበት በኋላ አይ እስማማለሁ ወይ ይሻሻል ብሎ ካልመከረበት ካልዘከረበት ያ ሰው ወይም የሀገር በተጠያቂነት ሊቀርብ አይገባም። ብል አቋም ላ ያለኝ። ደሙ ዋለልኝ በሳን ዲዬጎ ሲቲ ኮሌጅ የእንግሊዝኛ ፕሮፌሰር ስለ ቃለምልልሱ እናመሰግናለን።